እንደምናምሽታችኋል የጋቢና ተከታታዮች የዕለተ ማክሰኞ ሚያዝያ 12 2013 ዓ.ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የጠየቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬ ተካሂደዋል። የሰልፎቹን ሂደት የሚዳስስ ዘገባ በአብይ ርዕሳችን ይቀርባል። ችግሮች ብለን ያሰብናቸውን ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። ችግር ብለን የምናስባቸው ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎቅስ ማድረግ ሊፈለግ ነው። አሁን የሰማችሁት ኢዮኤል ተስፋዬ የ19 ዓመት ወጣት ነው። ወጣቶችንና በተለይ ተማሪዎችን የትምህርት ማገዣ የሚሆኑ መጽሐፍትን ለማቅረብ የሚረዳና የማንበብ ባህልን የሚያጎለብት የሰው ሰራሽ ልህቀት ከጓደኞቹ ጋር እየሰራ ይገኛል። የምሽቱ እንግዳችን ነው። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ስመኞች አድማጮች፣ በድጋሚ እንደምናምሽታችኋል። የታላቁ አንዋር መስጊድ ምክትል ኢማም የነበሩት ሼህ ሁሴን አሊ በድንገተኛ የልብ ህመም ከዚህ ዓለም በሞት ተለዩ። የቀብር ስነ ስርአቱ በነገረት ከዝሁር ሰላት በኋላ ኮልፌ ሙስሊም መካነ መቃብር እንደሚፈጸም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤትን ጠቅሶ ፋና ብሮድካስቲንግ ኮርፖሬት ዘግቦታል። ኢትዮጵያ ውስጥ የሚካሄደው ምርጫ ሰላማዊና ዴሞክራሲያዊ በሆነ መልኩ እንዲካሄድ የክልሉ መንግስት ውስጣዊና ውጫዊ የጸጥታ ስጋቶች ያላቸውን ጉዳዮች ቀድሞ መፍታቱን የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ተናገሩ። የሲዳማ ክልል ምርጫውን የኮቪድ-19 ወረርሽኝ ስርጭት በማያስፋፋ ሁኔታ ለማካሄድ ዝግጅት እያደረገ መሆኑንም ፕሬዝዳንቱ ገልጸዋል። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የዘጠኝ ወር የስራ አፈጻጸም በሐዋሳ ከተማ በመገምገም ላይ ይገኛል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የቻድ ፕሬዝዳንት ኤድሪስ ዴቢ መሞታቸው ተገለጸ። ፕሬዝዳንቱ ትላንት ሰኞ ዋና ከተማዋ ኢንጃሜና እየገፉ ናቸው ከተባሉት አማጽያን ጋር የሚዋጉትን ወታደሮች ለመጎብኘት ወደ ውጊያ ግንባር ተጉዘው በዚያ እንዳሉ መገደላቸውን ነው የቻድ የጦር ሰራዊት ቃላ። እንደተቀባይ ያስታወቀው የስልሳ ስምንት ዓመቱ ዴቢ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ለስድስተኛ የስልጣን ዘመን መመረጣቸው ይታወሳል። የፕሬዝዳንቱ ጽህፈት ቤት ሪፖርቱን የሚያረጋግጥ መግለጫ እስካሁን ድረስ አላወጡ ሲያጣም ኤድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 ዓ.ም በመፈንቅለ መንግስት ስልጣን ከያዙ ጀምረው ለ30 ዓመታት በስልጣን ላይ ቆይተዋል። ከጥቂት ቀናት በፊት በተካሄደው ምርጫም 79 ከመቶ ድምፅ አግኝተው ለስድስተኛ የስልጣን ዙር መመረጣቸውን ይፋዊ የምርጫ ውጤቶች አሳይተው ነበር። ዩናይትድ ስቴትስ ራሻ በዩክሬን ድንበር አቅራቢያ የምታደርገውን ወታደራዊ እንቅስቃሴና ከፍተኛ የጦር ክምችት እያሳሰባት መሆኑን በመግለጽ ሞስኮ ክሬሚያን በመውረድ ከተቆጣጠረችበት ጊዜ የበለጠ ሁኔታ ሰራዊቷን በአካባቢው ማከማቸቷን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስቴር ጆን ከርቢ በትላንትና እለት ለጋዜጠኞች በሰጡት መግለጫ ይሄ ድርጊት ከዚያም የተለቀና እጅግ የሚያሳስብ ነው ብለዋል። ጄኔራሉ አያይዞም ይህ ድርጊት እየጨመረ መሆኑን እያ አስተዋል ነው። ራሻ ይህንን ወታደራዊ ልምምድ ነው ማለቷን የሰማን ቢሆንም ዓላማው ግን ለእኛ በግልጽ የሚታወቅ አይደለም ብለዋል። የአሜሪካ መከላከያ ሚኒስቴር ፔንታገን ራሻ በአካባቢው ያሰማራቸው ጦር እንደ ኤሮፓውያን አቆጣጠር በ2014 ክሬሚያን ስትወር አሰማርተው ከነበረው ጦር ብዙ ልዩነት የሌለው ከፍተኛ ጦር ያሰማራች መሆኑንም አስታውቋል። በአውሮፓ ህብረት ባለስልጣናት ግምት መሰረትም ወደ መቶ ሺህ የሚጠጉ የራሻ ወታደሮች በአካባቢው መስፈራቸው ተመልክቷል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ራሻ በአካባቢው ያሰማራችው ከመቼውም ጊዜ የበለጠ ከፍተኛ ወታደራዊ ኃይል ነው ሲሉ ተናግረዋል። በሌላ ዜና የዩናይትድ ስቴትስ መንግስት የጤና ባለስልጣናት በጆንሰን ኤን ጆንሰን ኩባንያ በተሰራው የኮቪድ-19 መከላከያ ክትባት ላይ ተጨማሪ ክትትል በማድረግ ላይ ናቸው። ዩናይትድ ስቴትስ የበሽታ መከላከያና መቆጣጠር ማዕከል ሲዲሲ ዳይሬክተር ዶክተር ሮሼል ዋለንስኪ ትላንት ሰኞ በዋይት ሀውስ በሰጡት ቃል በአንድ ጊዜ ከሚገኘው ክትባት ጋር ተያያዥ ሊሆኑ የሚችሉ የጎንዮሽ የጤና እክሎች የገጠሟቸው ተጨማሪ ተከታቢዎች አሉ የሚሉትን ሪፖርቶች أيتك نات تل النوبل ቁጥራቸው ብዙ አለመሆኑ የሚያበረታታ ቢሆንም እነሱንም የተገኙትንም ቢሆን እየተከታተልን ነው ሲሉ የሲዲሲዋ ዳይሬክተር አክለው ተናግረዋል። ባለፈው ሳምንት እድሜያቸው ከ18 እስከ 48 ዓመት የሆኑ ስድስት ሴቶች ላይ የጆንሰን ኤን ጆንሰኑን ክትባት ከወሰዱ በኋላ ያልተለመደ ነገር ግን እጅግ አደገኛ ሊሆን የሚችል የደም መርጋት መከሰቱን ተከትሎ ክትባቱ መሰጠቱ እንዲቋረጥ ተደርጓል። አድማጮች፣ ለምሽቱ የያዝኩላቸው አጫጭር ዜናዎች እነዚህ ነበሩ ከቀሪ የጋቢና ከዘጋቢ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 2276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች በአማራ ብሔረሰብ ተወላጆች ላይ የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የጠየቁ ሰልፎች በአማራ ክልል የተለያዩ ከተማዎች ዛሬ ተካሂደዋል። ባህር ዳር ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሀይቅና ሌሎችም ከተማዎች ላይ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። የዚህ ዝግጅታችን ቀረጻ እስከተጠናቀቀበት ሰዓት በጉዳዩ ላይ ከመንግስት በኩል የተሰጠ ምላሽ የለም። የሰልፎቹን ሂደት የተከታተለችው አስቴር ምስጋናው ያጠናከረችው ዘገባ ቀጥሎ ይቀርባል። ዛሬ በአማራ ክልል ከተሞች የተካሄዱ ሰልፎች በሀገሪቱ የተለያዩ አካባቢዎች በብሔሩ ተወላጆች ላይ እየተፈጸመ ነው ያሉትን ግድያና ማሳደድ መነሻ ያደረጉ ናቸው። በባህር ዳር፣ በደብረ ማርቆስ፣ ወልዲያ፣ ደሴ ሀይቅና በሌሎቹም ከተሞች የተካሄዱት ሰልፎች ተሳታፊዎቹ ብሔር ተኮር ሲሉ የገለጹት ይህ ግድያና ማሳደድ እንዲቆም የተጠየቀባቸው፣ በክልሉና በፌዴራል መንግስቱ ላይም የተቃውሞ ድምፅ የተሰማባቸው ናቸው። ሰልፈኞቹ ካሰሟቸው መፈክሮች ውስጥም አማራም ማሳደድ በአማራ ላይ እየተፈጸመ ያለው ግድያና ማፈናቀል መንግስትን ሊያሳስበው ይገባል፣ ሕጻናትን መግደልና ከተማን ማፍረስ ጀግንነት አይደለም፣ የወገን ደም ያመኛል የሚሉ ይገኙበታል። በባህር ዳር ከተማ በነበረው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል በስልሳዎቹ የእድሜ ክልል የሚገኙት አቶ አለምር ቢሻው በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉትን ግድያና የመብት ጥሰት በአስቸኳይ ማቆም እንደሚገባ ነው ያብራሩት። አማራ በየቦታው እየተጨፈጨፈና በገጀራ እየተገደለ ስለሆነ ይህንን ለመቃወም እና ፍትህ፣ ርትህ፣ እኩልነት እንዲመጣ በኢትዮጵያ እመኛለሁ። ለዚህ ነው የወጣሁት። ያው በተለያየ ሰው እየጠብቀዋል ሰልፉ እኔ መጣሁትን ከቢሮ ወጥቼ ነው ከአዘዋ ጀምሮ እዚህ ቤተ ክልል መርሰ መሰራት ደረሰን፣ ዞረን እየተመለስን ነው። እኔ በግሌ ታሪኬ ፍጹም አማራ ፍጹም ኢትዮጵያዊ ነኝ እና እናደዳለሁ በውስጤ። ስለዚህ ይሄ ነገር መቆም አለበት። እስከ መቼ ነው የሚቀጥለው? ምንም ማለት ማስተላለፍ ስለፈለጉ ነው ወጣት። ጌታቸው አዱኛ ሌላው አስተያየት ሰጪ ነው። በአሁኑ ወቅት በሀገራችን ላይ እየተከሰተ ያለው እጅግ ዘግናኝና አስቀያሚ ነገርን ምክንያት በማድረግ ነው። በተለይ በተለይ የሕፃናቶችን ሞት የእናቶችን ሞት በማውገዝ ከዚህ በፊት ስንሰማ የነበረው በሌላ ክልል ነበር። ያም ማለት በኦሮሚያ ክልል ነበር ሰዎቹ እንደ በግ የታረዱ የነበሩት። አሁን ደግሞ በገንዛ ክልላችን በአጣዬ ከተማ ከተማ እንዳልነበረች ፈርሳ፣ ይህንን ህዝብ የጠራው ማንም አልጠራው፣ ራሱ ስሜት ቀስቅሶት ነው የወጣው ህዝቡ። ስለዚህ ዋናው አላማና የመጀመሪያ አላማ እየታረድን ያለነው ኦርቶዶክስ ወይም ደግሞ ሙስሊም ስለሆነ ሳይሆን አማራ በመሆናችን። አንደኛ፣ ሁለተኛ ኦነግሸኔ የሚለው የዳቦ ስም እንጂ የሚል ነው ዋናው አላማው። ስለዚህ ወደፊት ማድረግ ያለብን ነገር ምንድን ነው? አማራ እንደ አማራ ራሱን መመከት አለበት። ራሱን ተደራጅቶ ከጥቃት መከላከል አለበት ብለን እናምናለን። አማራ ስልጣን መያዝ አለበት ብሎ ማያቅም ነገር ግን አሁን አማራ ስልጣን ማያዝ አለበት ምክንያት ከተባለ አማራ ወደ ስልጣን ሲመጣ አይደለም የሰው ልጅ እንስሳ በነጻነት እንዲኖር ይፈቅዳል። አደባባይ ላይ ወጣው እንግዲህ በርካታ ህዝብ ድምጹን እያሰማ ያሰማ ነበር ቅሬታውን እየገለጸ ነበርና ከዚህ ሰልፍ ምንድነው ምንድን ምንድነው የሚጠበቀው? ባይ ዘወይ ከዚህ ሰልፍ የሚጠበቀው የመጀመሪያ የሁሉ የነገሮች ሁሉ መጀመሪያ ሰልፍ ነው። ዝም ብሎ ከምንም ተነስቶ የሆነ ለውጥ አይመጣም። የመጀመሪያ ሰልፍ ይኖራል። በዚህ ሰልፍ መሀል መሪዎች ይወለዳሉ። ስለዚህ እነዚህን መሪዎች ይዘን ወደፊት የመጀመሪያ ቁጥር አንድ መሆን ያለበት በሰላማዊ መንገድ አይተሸዋል። አንድ አትክልት እንኳን አልሰበረም። ይሄ በጣም ጨዋ ህዝብ ነው፣ ማንነቱን የሚያውቅ፣ ስርዓቱን የሚያውቅ ነው። ስለዚህ በሰላማዊ መንገድ ይገልጻል። ከዚህም በኋላ ወደፊት ሊሆን የሚችለው ከዚህ ስብሰባ ላይ ያሉ ወጣቶች ራሱ ሰልፉ በራሱ መሪ ይወልዳል። ከዛ መሪውን ተከትሎ እነሱ በሚያደርጉት ነገር በሰላማዊ መንገድ የሚቻል ከሆነ ካልተቻለ ደግሞ እነሱ በመጡበት መንገድ ራሱ መመከት አለበት ብዬ አስባለሁ። ባይዘው የሰልፉ በጣም ቁልፍ ነገር በዚህ ምድር ላይ እንስሳ በነፃነት እንዲኖሩ ተፈቅዶ አማራ ግን ከእንስሳ በታች ወርዷል። ስለዚህ የመጀመሪያው ቁጥር አንድ ጥያቄ እንዴት የሰው ልጅ ከእንስሳ ወርዶ የመኖር መብቱ ይነጠቃል ይነፈጋል ነው። መቶ አለቃ ጌታቸው መኮንን ሰልፉን ከቢሮቸው ሆነው እንደሰሙ መቀላቀላቸውን ይናገራሉ። በአማራ ብሔረሰብ ላይ በሚደርሰው የዘር ማጥፋት ዘርን ለይቶ በማጥፋት በአጣየና በሸዋሮቢት እንዲሁም በሸዋሮቢት ላይ በሚደረገው የዘርን ማጥፋት በኦነግ ሸኔና በአንዳንድ ኃይሎች በሚደረገው የዘርን ማጥፋት ዘመቻ ያነ ለመቃወም ነው ጥያቄያችሁን አሁን ለማን ነው እያቀረባችሁ ያላችሁ? ጥያቄያችንን የምናቀርበው ለኢትዮጵያ ህዝብ ነው። ምክንያቱም እዚህ ያለው መንግስትም ሊሰማ አይችልም። ስለዚህ የሚሰሙ ከሆነ ለዚህ ለብልጽግና መሪዎች እናቀርባለን፣ ያው እንደ ግለሰብ። አለበለዚያ ግን ያው አማራ መሞት እንዲቆም፣ አማራ ተደራጅቶ እራሱን እንዲጠብቅ፣ ራሱን እንዲከላከል ነው። ለህዝቡ ነው ጥሪ የምናቀርበው ለኢትዮጵያ ህዝብ እንደምመለከተው በርካታ ህዝብ ነው ወጥቶ ያየሁት። እና ሰልፉን ያስተባበረው ማን ነው? እርስዎ ማን ጠርቶት ነው የወጡት? ሰልፉን ያስተባበረው ህዝብ ነው ራሱ ነው ህዝቡ ነው። አዎ እኛም ያው በየእስራችን ቦታ ላይ እያለን ያው ሰልፉን እያየን የተቀላቀል ነው። ስሜቱ ሁላችንም ውስጥ ነበረ። ዘርን ለይቶ የሚገደለው ነገር እንዲቆም ለማውገዝ ነው። ሁሉም ህዝብ ነው የጠራው። እስኪ ስምህን ግለጽልኝ። ስሜ ቆይ ያለ አግባብ የመንግስት በሚደረገው ግድያ መንግስት መከላከል አለመቻሉ ለመግለጽ ነው። ለምሳሌ የአማራ ተወላጆች ያለ አግባብ በየቦታው ላይ መፈናቀልና የሞትንትን አለ። ያንን መንግስት አስፈላጊውን ጥበቃና አስፈላጊውን መከላከል እንዲያደርግ የግንዛቤ ማስጨበጫ ነው። ለመንግስት ለፌዴራል መንግስት ሀገሪቱን እየመራ ያለው ፓርቲ ይህንን ነገር አውቁ ባጣዬ porque a okay, música በሌሎችም በወለጋ መስመር ላይ ያሉትን የአማራ መፈናቀል ና ያለ አግባብ ብሔር ተኮር ጥቃቶችን እንዲከላከል በማሳወቅ ነው። በሁሉም ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር መጠናቀቁን አስተባባሪዎቹ አስታውቀዋል። በተመሳሳይም በሳምንቱ መጨረሻ በፍኖተ ሰላም ከተማ መሰል የተቃውሞ ሰልፍ ተካሂዶ ነበር። ይህ በእንዲህ እንዳለ የሰላም ሚኒስተር ትናንት ባወጣው መግለጫ በተለያዩ የሀገሪቱ ክፍሎች በንጹሐ ዜጎች ላይ እየደረሰ ያለው ግድያ እንዳሳዘነው ገልጸዋል። በውስጥም በውጭም ተደ ተደራጅተው የሚንቀሳቀሱ የጥፋት ኃይሎች ሕዝብን ከሕዝብ ለማጋጨትና አንድነታችንን ለመናድ እየተንቀሳቀሱ ነው ሲልም ወንጅሏል። ህዝቡ ከጸጥታ ኃይሉ ጋር በመተባበር ችግሩን ለመፍታት መረባረብ እንዳለበትም አሳስቧል። መንግስት የጸጥታ ችግርን ለመቅረፍ በጸጥታ ማደፍረስ ስራ ላይ በተሰማሩ የጥፋት ቡድኖች ላይ ተከታታይ እርምጃ በመውሰድ የህግ የበላይነትን ለማረጋገጥና አስተማማኝ ሰላም ለማስፈን በከፍተኛ ደረጃ እየተንቀሳቀሰ እንደሚገኝም ገልጿል። ትናንትና ዛሬ በአማራ ክልል የተካሄዱትን ሰልፎች አስመልክቶ ግን ከክልሉም ሆነ ከፌዴራል መንግስት የተሰጠ አስተያየት ወይም የወጣ ይፋዊ መግለጫ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። በኮሮና ቫይረስ ወረርሽኝ ወቅት ትምህርት ቤቶች ተዘግተው ተማሪዎችና ወጣቶች ጊዜያቸውን ከቤት እያሳለፉ ባሉበት በዚህ ወቅት ብዙዎች ከቤተ መጻሕፍትና ከንባብ ርቀው ቆይተዋል። ተጨማሪ የትምህርት መርጃ መጻሕፍትን እንደ ልብ ማግኘትም ቀላል አልነበረም። ይህን ያስተዋለ አንድ የ19 ዓመት ወጣት ችግሩን የሚፈታ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ እየፈጠረ ይገኛል። በዓለም ዙሪያ ያሉ መጽሐፍትን በቀላሉ ማግኘት የሚያስችለውን ይህን ቴክኖሎጂ የፈጠረው ወጣት ኢዮኤል ተስፋዬ ይሰኛል። ስለ ፈጠራ ስራው እንዲያጋራን እንግዳ ርጌ ጋብዣለው። እሱን ሰምተን እንመለስ። ከአንድ አመት በፊት በኮሮና ቫይረስ ምክንያት ትምህርት ቤቶች ሲዘጉና መንግስት ባወጣቸው ክልከላዎች ምክንያት ብዙዎች ከቤት ሲውሉ ልጆችና ወጣቶች አብዛኛውን ጊዜያቸውን ያሳለፉት የተለያዩ ማህበራዊ ትስስር ሚዲያዎችን በመጠቀም ፊልም በማየትና የተለያዩ የቪዲዮ ጨዋታዎችን በመጫወት ነው። ሐረር ተወልዶ ያደገው ኢዮኤል ተስፋዬ እነዚህ ሁሉ ተማሪዎችን ከእውቀት ከማራቃቸው በተጨማሪ በጊዜ ብዛት ይሰለቻሉ ይላል። ኮቪድ ሲገባ ቤት ተቀመጡ የሚባል ነገር መጣ። ሶ ዲጂታል ነገር ላይ ጊዜ ማጥፋት ነበረ። ያ ዲጂታል ጊዜ ግን እንዳልኩሽ ይሰለቻል ነው የምልሽ። ብዙ ፊልም ባየሽ፣ ብዙ የሆነ ሶሻል ሚዲያ ላይ ጊዜ ባጠፋሽ ቁጥር የሆነ ይሰለችሽ። እና ምንድን ነው አዲስ ነገር ላደርግ የሚችለው አንብቤ አላውቅም። ኦኬ፣ እስኪ የሆነ መጽሐፍ ላንብብ። ምን ላንብብ እስኪ፣ በእኔ እድሜ የሆነ መጽሐፍ ጀመርኩኝ። እሱ መጽሐፍ ማንበብ ጀመርኩኝ። ያው በስልክ ነው እንዳልኩሽ የጀመርኩት፣ ዳውንሎድ አድርጌ ማለት ነው። ራሴን ነው ለማነሳሳት የፈለጉት። በማንበብ በማንበብ በማንበብ ሂደቱ መጣ ሰው መጨረሻ ላይ ምን አይዲያ ያመጣልኝ? ለምንድን ነው በስልክ ማንበው ለምን አልገዛም በወረቀት ማንበው እኮ ስፈልግ፣ ይህን ጨርሻለሁ ለማለት ቁጭ አድርጌያለሁ። ስገባ ስገባ እኮ የጨረስኩትን እያየሁ ሌላ ለማንበብ ሞቲቬት ያደርገኛል። ሰው ለምንድን ወረቀት ላይ ማላነባዋልኩኝ ከዛ እሱን ሲፈልግ የሚፈልጋቸው መጽሐፎች በብዛት የሉም። ኢዮኤል መጽሐፍትን በኢንተርኔት አማካኝነት ከተለያዩ ድህረ ገጾች ላይ በማውረድ ለማንበብ ያደረገው ጥረት ግን ብዙም ወደፊት አላስኬደውም። እሱ እንደሚለው የሚፈልጋቸውን መጽሐፎች እንደ ልብ ማግኘት አልቻለም። በተለይ በእንግሊዝኛ የተጻፉ መጽሐፍትን እሱና በእሱ ዕድሜ ያሉ ወጣቶች ማግኘት እንደማይችሉም አስተዋለ። ስለዚህ የቴክኖሎጂ እውቀት ካለው ጓደኛው ጋር በመሆን አንድ ነገር ማድረግ አለብን በሚል መወያየት ጀመሩ። እዚህ ሀገራችን ላይ አሁን እንግሊዝኛ መጽሐፍ ማንበብ ብፈልጊ፣ አሁን ለምሳሌ እኛ ወጣቶች ነን፣ ይህን ስንፈልግ የግድ ስልክ ላይ ማንበብ አለብን። በቃ ሰው እንዴት ነው መጽሐፎችን ለእንደኛ አይነት ወጣቶች የሚፈልጉ እንዴት ነው እናቀርብላቸው? የሚሽ ስናስብ ነው የአይደት የምንጨው ሲስተሙን አንድ ቢዘረጋለት፣ እኔ ብቻ አለ እንደኔ አይነትም ሳያነቡ እንዴት ነው እንዲያነቡ የምናደርጋቸው? የሚለው መስራት እንችላለን የሚለው ቪዥን ነበረ። ሶ ቀጥታ ወደሱ ነበረ የገባ ነው። ይህ ሀሳብ ነው ሸዋበር ቴክኖሎጂ ለተሰኘው ድርጅት መፈጠር ምክንያት የሆነው። ድርጅቱ በአሁኑ ሰዓት የእኛ ቴክኖሎጂ ብሎ የሰየመው በኢትዮጵያ የሚገኙ በሺዎች የሚቆጠሩ አንባቢ ማህበረሰብንና ግለሰቦችን ተደራሽ የሚያደርግ እንዲሁም የተሻሻለ የመጻሕፍት ግብይት የሚፈጥር የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየሰራ ይገኛል። ኢዮኤልና ጓደኛው እየሰሩት ያሉት ይህ የሰው ሰራሽ ልህቀት ማሽንን በማስተማር ወጣቶችና ተማሪዎች ምን ማንበብ እንደሚፈልጉ የሚያውቅ ሲሆን ያን መነሻ በማድረግ በዓለም ዙሪያ ያሉ መጻሕፍትን ማግኘት እንዲችሉ ለማድረግ የተሰራ ቴክኖሎጂ መሆኑንና በጊዜ ሂደት እያደገ እንደሚሄድ ኢዮኤል ያስረዳል። ይሄ አርቲፊሻል ኢንቴሊጀንስ እንደ ሰው ልጅ አይምሮ ነው። ስጀምሪ ሳይሆን ስታድጊበት ነው እየበሰለ ይመጣው። አሁን መነሻው ላይ ነው ያለ ነው ከሁለት ከሶስት ከአራት ዓመት ወደፊት ስንገፋበት ይሄ ማቹር እያደረገና አኪሬሲው የጨመረ የሚሄድ ነገር ሲስተም ነው። ሰው አሁን እኛ ዴቨሎፕ እያደረግ ነው በራሳችን። ከጊዜ ሂደት ግን ጥራቱንና ፓወርፉልነሱን ይጨምራል ብለን እናምናለን። ቴክኖሎጂ የተሰራው እድሜያቸው ከ17 እስከ 30 ዓመት ለሚሆኑ ወጣቶች እንደሆነ እዮይል ይገልጻል። በዚህ እድሜ ያሉ ወጣቶች በተለይ ለትምህርት ማገዣ የሚሆኑ እንግሊዘኛ መጽሐፍትን ከየትኛውም ዓለም ማግኘት እንዲችሉ የሚረዳ ሲሆን ቴክኖሎጂ የሰዎችን የመጽሐፍ ፍላጎት እያጠና በሄደ ቁጥር ተመሳሳይ መጽሐፍትን ፈልጎ በማግኘት ሰዎች የንባብ ልምዳቸውን እንዳያቋርጡ ለማገዝ እንደሚረዳም ይገልጻል ፎከስድ የሆነ ሊፈለጉ የሚችሉ ናቸው ብለን የምናምናቸው ሲስተሙ የሚረዳን መጽሐፎች ናቸው የምናስመጣው። እና ሂደቱን አሁን ልነግርሽ አልችልም። ይሄ መጽሐፍ ልልሽ አልችልም፣ ምክንያቱም ሲስተሙ ነው ይሄ መጽሐፍ አምጣ የሚለን። ያ ይሄ ነው ሀሪፍ የሚያደርገው ሲስተማችን ላይ። ስለዚህ ምን ምን ልናስተምረው፣ መጀመሪያ ጥያቄዎች እንሰጠዋለን። ከዛ ዳታዎች የሚፈልገውን ዳታ ደግሞ ይሄን ዳታ ብሰጡኝ መልስ ትሰጣችሁ ይችላሉ ይላል ሲስተማችን። ትራንስ ዳታዎች ነው የምንጠቀሙት፣ ከእሱ ዳታ ነው የተነሳ? ካልኩሌሽን ፕሬዲክሽን እየሰራ ነሄደው በጊዜ ሂደት በዳታ ብዛት አኪራሳችን ይጨምራል ብለን እናምናለን። እዮኤልና ጓደኞቹ መነሻቸው መጽሀፍትን ማቅረብ ይሁን እንጂ ቴክኖሎጂያቸውን በዛ መገደብ አይፈልጉም። ቴክኖሎጂውን በመጠቀም ሌሎች የወጣቶችን ችግሮች መፍታት የሚችሉ ተመሳሳይ መፍትሄዎችን ማምጣት እንደሚፈልጉ እዮኤል ይገልጻል። ከችግር ነው የሆነ ጋር መነሳት ምችው ከዛ መነሳት ያለብሽ እና ችግሮች ብለን ያሰብናቸውን ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። አሁን የሰራኑን ቴክኖሎጂ ችግር ብለን የምናስባቸው እና ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈለግ ነው። የእኛ ቴክኖሎጂ የተሰኘው የሰው ሰራሽ ልህቀት ከሶስት ወር በኋላ ተመርቆ ጥቅም ላይ ሲውል ከአምስት ሺህ በላይ ወጣቶችን ተደራሽ ያደርጋል። በተጨማሪም ወጣቶቹ በባህላዊ መንገድ የሚሰራውን ያልተቀናጀ የሀገር ውስጥ የመጽሐፍ ስርጭት በቴክኖሎጂ ለማገዝ እየጣሩም ይገኛሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። እንግዳችንን ወጣት ኢዮኤል ተስፋይን እናመሰግናለን። ለፈጠራ ስራውም መልካም እድል እንመኛለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከሰሞኑ የዩጋንዳ ከፍተኛ ባለስልጣናትና ጋዜጠኞች የእግር ኳስ ግጥሚያ አድርገዋል። የሰራዊቱ አባላት በጋዜጠኞች ላይ ያደረሱትን ድብደባ ተከትሎ በቅርቡ የሁለቱ አካላት ግንኙነት ሻክሮ የቆየ ሲሆን መሰል ጨዋታዎች በሁለቱ መካከል ያለውን ግንኙነት ለማሻሻል የታለሙ ናቸው ተብሏል። ዘገባው የሀሊማ አቱ ማኒ ነው። ሀብታሙ ስዩም እንደሚከተል አጠናቅሮታል። አብዛኞቹ የዚህ ጨዋታ ተመልካቾች ዥንጉርጉር የጦር ሰራዊት መለየው የለበሱ ጠመንጃ የጨበጡና የወታደር መጫሚያ ያጠለቁ ናቸው። የተለመደ አይነት ግጥሚያ አይደለም። ቀልድ የማያውቅ የሚመስለው የጦር ፖሊስ በህዝብና በዜና አውታሮች ዘንድ ይፈራል። ዛሬ ከዜና አውታር ኃላፊዎች ጋር የእግር ኳስ ጨዋታውን ባከናወንበት አፍታ ግን ሞቅ ያለ ድጋፍ ሲያገኝ ነበረ። የጦር ጄኔራሎች ነጭና ሰማያዊ ማሊያ ለብሰዋል። አንበላቸው ደግሞ ጀኔራል ዴቪድ ሙሁዚ ይባላሉ። የሀገሪቱ መከላከያ ሰራዊት አዛዥ ናቸው። ባለጋራው የጋዜጠኞች ቡድን ደግሞ አረንጓዴና ግራጫ ቀለም ያለው የስፖርት መለዮ ለብሰዋል። የሚመራው ኔሽንና ኒው ቪዥን በሚሰኙት የዜና አውታሮች አመራሮች ነው። ሌሎችም ተካተዋል። ጀኔራል ሙሁዘይ እንደሚሉት የጨዋታው ዓላማ መውጣት መውረድ የገጠመውን በሚዲያውና በጦር ሰራዊቱ መካከል ያለውን ግንኙነት ማጠናከር ነው። ለየትኛውም ነገር ይቅርታ እየጠየቅን አይደለም፣ አጋሮች ነን እያልን ነው። እከክልኝ ልከክልህ አይነት መቋጠሪያው አጋር መሆናችን ነው። አንዳችን አንዳችንን ማስወገድ አንችልም። በየቀኑ ፊት ለፊት እንገናኛለን። እንዲህ ካሉ ብሩህ ቅጽበቶች የተሻለ ጓደኝነታችንን ማጠናከር የሚችል ምን መንገድ አለን? ያሉት ጄኔራሉ በዜና አውታር አስተዳዳሪዎችና በጦር ጄኔራሎች መካከል የተደረገው የመጀመሪያው ዙር ጨዋታ በዜና አውታር መሪዎች የሦስት ለአንድ ድል ተጠናቋል። በመስክ ዘጋቢዎች ዝቅ ባሉ የጦር አመራሮች መካከል በተደረገው ጨዋታ ደግሞ የዘጋቢዎች ቡድን ሶስት ለአንድ አሸንፏል። አርብ ዕለት በነበረው ጨዋታ ሚዲያው ጠንካራ ቡድን ሆኖ ታይቶ ሊሆን ይችላል። ቀድሞ በነበሩ ጊዜያት ግን በዚሁ ጦር ሰራዊት ያለ ምሕረት በዱላ ተቀጥቅጠዋል። ይህ ክስተት ለመጨረሻ ጊዜ የተፈጠረው ባሳለፍነው የካቲት ወር ላይ ነበረ። በዚያ ወቅት በርካታ ጋዜጠኞች ብሔራዊ ህብረት መርሃ ግብር የተባለውን የፖለቲካ ፓርቲ ትዕይንተ ህዝብ እየዘገቡ በነበረበት ሰዓት ተደብድበዋል። ፓርቲው የአባላቱን እስርና እንግልት በመቃወም ሰልፍ እያደረገ ነበረ። ሮበርት ሲምፓላ የሰብአዊ መብት ትስስር ለጋዜጠኞች የተሰኘውን ተቋም ብሔራዊ አስተባባሪ ናቸው። ያሁኑ ጨዋታ ለመልካም ግንኙነቶች ግሩም ጅምር መሆኑን ይናገራሉ። እነሱ ሲደበድቡን፣ እኛ ደግሞ ስንሸሽ ነበረ። ወደየትን መሸሽ አንችልም። ስለሆነም እነዚህን ጉዳዮች በመነጋገር እምነት ለመገንባት የሚያስችል የመገናኛ ስፍራ አስበናል። ታዲያ ሁላችንም አካል የምንሆንበት መሰረት ለመገንባት የጋራ መተማመን ያስፈልጋል ነው ያሉት አቡባከር ለቦዋ። ሰራዊቱ ጋዜጠኞችን መደብደቡን አስመልክቶ ይቅርታ ባለመጠየቁ ጥር ወር ላይ ከነበረው ጸጥታን የሚመለከት የጦር ሰራዊቱ ጋዜጣዊ መግለጫ አቋርጦ የወጣ ጋዜጠኛ ነው። ስለ እግር ኳስ ጨዋታው ይህንን ብሏል ቢ መነጋገራችን እርምጃ ነው። ሁሉም ነገር መልካም ይሆናል ማለታችን ግን አይደለም። ከዚህ በኋላ ቢያንስ የሆነ ግንኙነት እንገባለን የሚል ተስፋለን። ሁላችንም አንድ የሚያደርገን የጋራ ጉዳይ እናገኛለን ያለው በእግር ኳስ ሜዳው የታየው የድጋፍ ድምፅ መጨባበጥና አንድነት በተለይ ለሚዲያው ደህንነት ወደ ተሞላባቸውና ከረገጣ ወደ ጸዱ ቀናት ያድግ እንደሆነ ለወደፊቱ የሚታየው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷ እናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። i huh?